ሰዎቹ ያንን ህግ ሲያወጡ በዚህ መልክ ነው አብረን መኖር የምንችለው ብለው አስበው ሊሆን ይችላል። ነገር ግን አንድን አገር እንደ አገር እንዳትኖር ለማድረግ ከፈለግ የምትፈጥረው ህግ የምታመጣው የህገ መንግስት መዋቅር ኢትዮጵያ ውስጥ ያለው ህገ መንግስት መዋቅር፣ በነገራችን ላይ የኢትዮጵያ አይነት ህገ መንግስት የትኛውም አገር ላይ የለ። ብልህ ቤተሰብ ብልም መሪ ያላት ሀገር ከዚህ አሰቃቂ ሁኔታ ከዚህ ጥፋት ምንድነው የተማርኩት ብሎ ራሱ እንጠይቅ። መንግስት አባታዊ ኃላፊነቱ አንዱ ባለፉት አመታት የኢትዮጵያን ወጣት ሰባ መቶን የሚያክለውን ህዝብ ባልሆነ የታሪክ ትርክት ጭንቅላቱ እንዲታጠብ እንዲመረዝ መፍት ነበረበት። የኢትዮጵያ ህግ ምን ይላል? ሁሉም ሰው በህግ አይን እኩል ነው። የህግ አይን ብሔር የለውም ማለት ነው። የህግ አይን ክልል የለውም ማለት ነው። በኛ ማለት መሀል ላይ ያለ የማያዳለ ሁሉንም እኩል አይቶ ማስረጃዎች መዝነው ፍርድም ሚሰጥ ማለት ነው። ይሄ የማድረግ ችሎታ ያለው መንግስት ማለት ነው። ጠንካራ መንግስት ሰጥ እንዴት እዚህ ደረሰን ሲል በመጠየቅ የጊዜያችንን ፈተናዎች በጥልቀት ለመመርመር በታለመ ውጥን የተካሄደው ሰፊ ውይይት ተሳታፊዎች ዛሬም ተመልሰዋል። በኢትዮጵያ በቅርቡ የደረሰውንና በርካቶችን በግፍ የተገደሉበትን ጥቃት ተንተርሶ ጉዳቱ ካሳደረው ሐዘንና የቁጣ ስሜት ባሻገር በሚዛንና በርቆ አሳቢነት የዛሬን ብቻም ሳይሆን የነገውንም የህይወት መንገድ ጭምር በአስተዋይ ልቦና ለመመርመር የሚጥር ነው አዎን አመዛዛኝ ድምጾች በሚል አብይ ርዕስ የተጀመረ ተከታታይ የውይይት ፕሮግራም አካል ነው። ተወያዮቹ አቶ ይልማ አዳሙ፣ አቶ ደረጀ ደምሴ ቡልቶና አቶ ሙሉጌታ አረጋዊ በየተሰማሩባቸው የሙያ መስኮች ከፍተኛ እውቀትና ልምድ ያካበቱና የተለያዩ የባህል መሰረቶች ያሏቸው ኢትዮጵያውያን ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱም በቀደመው ውይይታቸው እልባት ከተደረገበት ይጀምራል። አቶ ደረጀ በዚህ አሳዛኝ ሁኔታ ውስጥም ቢሆን ከፈተናዎች ውስጥ ስለሚቀሰመው ትምህርት አንስተዋል። ትምህርቶች አግኝተናል በግራም በቀኝም ቢሆን ብለዋል። የገጠምንን ልብ ማለታችን ጠቅሰው በሌላ በኩል ደግሞ ስለ ተከሳሾች መብትም ጠቀስ አድርገዋል። ጥፋት ፍጽሞ የተገኙ የሰው ሕይወት ያጠፉ፣ የሰው ንብረት ያወደሙ እንዲጠየቁ የሚፈለገውን ያህል ተጠርጣሪ ሁሉ ወንጀለኛ አይደለምና የተጠርጣሪዎችን መብትም በተመለከተ በእርግጥ ተጠርጣሪዎች በሕግ ተጠያቂ ሆነው እስኪገኙ ድረስ መሆን ያለበትን መኬድ ያለበትን መንገድ ቀደም ብለን እንደጠቀስ ነው በህጉ ስርዓት ላይ ያለን አመኔታም ከፍ ስለማድረግም ጭምር ለዘለቄታውም ከሚሰጠው ጥቅም አንፃር እስኪገፋ አድርገው ያብራሩ። ትምህርት የሚገኘው ሰዎች ክስ ተመስርቶ በግልጽ ጉዳያቸው ታይቶ ካሸነፉ ተለቀው፣ ምክንያቱም ጥፋተኛ ተብሎ የተጠረጠረ ሰው በዳኛ ጥፋተኛ አይደለም ተብሎ ሲለቀቅ መንግስትም ያሸንፋል ብለን ነው የምናስበው። ምክንያቱም ጀስቲስ ማለት ፍትህ ሲወሰን በፈለገው መልክ ቢወሰን መንግስት ያሲስተሙ ባለቤት ስለሆነ አንድ አሸናፊ አድርጎ ነው እራሱን መውሰድ ያለበት። ኃላፊነቱ ለፍርድ ማቅረብ ነው፣ የሚያስፈልገውን ደግሞ በህገ መንግስት የተደነገገውን የማንኛውም የተከሳሽ መብት ማስጠበቅ ኃላፊነት አለበት። ብዙ ጊዜ ሳልወስድ ቅድም የተነሱትን ችግሮች ትንሽ ለመጥቀስ ያህል በእኔ አመለካከት እንደገና ከህግ አንጻር ለማየት ያ ስለሆነ እኔ አጠናሁት አካባቢ ኤክስፐርቲሴ የኢትዮጵያ ህግ በክልልም በፌዴራልም ያለው ማዕከል ያጣ ህግ ነው እና አንድን አገር እርግጥ፣ ቅድም አቶ ሙድጌታ እንዳለ ሰዎቹ ያንን ህግ ሲያወጡ ይሄ በዚህ መልክ ነው አብረን መኖር የምንችለው ብሎ አስበው ሊሆን ይችላል። ነገር ግን አንድን አገር እንደ አገር እንዳትኖር ለማድረግ ከፈለግ የምትፈጥረው ህግ የምታመጣው የህገ መንግስት መዋቅር ኢትዮጵያ ውስጥ ያለው ህገ መንግስት መዋቅር፣ በነገራችን ላይ የኢትዮጵያ አይነት ህገ መንግስት የትኛውም አገር ላይ የለም። ፌዴራሊዝም ሲደረግ ፌዴራሊዝም ከሆነ አላማችን፣ የኢትዮጵያ ህገ መንግስት ያስቀመጠው ፌዴራል ሲስተም አይደለም። ለምን ብትለኝ የፌዴራሊዝም ዋና አላማው አንድ ሀገር ውስጥ የፌዴራል ጠንካራ ገቨርንመንት ይኖርና የተለያዩ ስቴቶች ደግሞ ክልሎች ብትላቸውም ህዝባቸውን በሚፈልጉት መልክ የተወሰኑ አካባቢዎች፣ ኤሪያዎች፣ የትምህርት፣ የባህል፣ ሶሻል፣ የጤና እንዲሁም የፖሊስ አወቃቀር በሚፈልጉት መልክ አድርገው የግለሰብን መብት ግን እዛ አካባቢ የሚኖረው ማንኛውም ግለሰብ ከየትም ይምጣ ከየትም ዜጋም ይሁን ኬንያዊ ወይም የሌላ ሀገር ዜጋ በእኩል የመኖሪያ መብት እስካለው ድረስ በእኩል ከማንኛውም ነዋሪ ጋር በፌዴራል ህገ መንግስት የሚሰጠው መብት አስከብረው የፌዴራል ህገ መንግስት ከሚሰጠው መብት ያነሰ ሳይሰጡ፣ ከፈለጉ ግን ከዛ በላይ ሰጥተው የሚያስተዳድሩበት ስርዓት ነው የፌዴራል ስርዓት። ያንን ባላንስ የሚደረገው የፌዴራል ስርዓት ሁል ጊዜ የክልሎች የስቴት መብት አለ፣ ግን የግለሰቡ መብት ጋር ባላንስ መደረግ አለበት። ይሄ አሁን ሻሸመኔ የተለያየ ቦታ ላይ ሲደረጉ የምታየው የዛ ባላንስ ማጣት ነው። የዛ ማዕከል ማጣት የክልል ነዋሪ የፌዴራል ህገ መንግስትን መጣት አይችልም። ምክንያቱም ማንኛውም ሰው እንደ ኢትዮጵያዊ ዜጋነቱ የፈለገበት ቦታ የመኖር የፈለገበት ቦታ የመስራት የፈለገውን አይነት ንግድ ከፍቶ የመተዳደር የዜግነት መብት አለው እና ይሄ መሬት የገሌ ነው የሚለው ከፌዴራል ሲስተም ውስጥም የውጭ ነው። ዓለም ላይ እኮ ብዙ ፌዴራል ሲስተሞች አሉ። አሜሪካን ፌዴራል ሲስተም ነው፣ ካናዳን ፌዴራል ሲስተም ነው፣ ጀርመንም ፌዴራል ሲስተም ነው እና ማንኛውም አሜሪካ የፈለገበት ቦታ ሄዶ መኖር ይችላል። እኩል መብት ነው ያለ በሄደበት ቦታ ሁሉ። ስለዚህ የግለሰቡን መብት ከግሩፕ መብት ጋር ባላንስ የሚያደርግ ስርዓት አይደለም። ሁለተኛ ደግሞ እና በጣም በትልቁ የግለሰብ መብት በሚነፈግበት ጊዜ ያ ግለሰብ መብቱን የሚያስከብርበት ስርዓት አልተዘረጋም። በየክልሉ የፌዴራል ፍርድ ቤቶች በስፋት ተቀምጠው የግለሰቦች መብት በሚጣሱበት ጊዜ በክልሎች አይ ይሄ እናንተ ክልል ፖሊሲ ይሄንን የግለሰብ መብት የሚጥስ ስለሆነ ተግባራዊ መሆን አይችልም። የፌዴራል ሕገ መንግሥቱ ጋር ይፃረራል እየተባለ ውድቅ የሚሆንበት ስርዓት አልተፈጠረም። ያ ከሌለ ግለሰቦች መብታቸውን ማስከበር አይችሉም። የፌዴራል ሲስተም አይደለም ማለት ነው። የምትፈጥረው አናርኪ ማለት ነው። በተለያየ ቦታ ያሉ የፈለጉትን አይነት ህግ አድርገው እዛ አካባቢ ያለውን ሰው እንደፈለጉ ማባረር፣ ማሰቃየት ይችላሉ ማለት ነው እና አንድ የኦሮሞ ተወላጅ ትግራይ ሄዶ፣ የአንድ ትግራይ ተወላጅ ኦሮሞ አካባቢ ሄዶ መብቱ ተከብሮ ለሌላው የሚሰጠው ማንኛውም የመስራት፣ የመኖር፣ የመነገድ መብቶች ፈቃዶች በሙሉ እንደሌላው ተሰጥቶት መኖር ካልቻለ አገር የለም ማለት እና ተጨማሪ ሌሎችም ነገሮች አሉ ግን ዋናው የህግ መሰረቱ ከመጀመሪያው ትልቅ ፕሮብሌም ያለው ነው። ተጨማሪ ፕሮብሌሞችን በኋላ መነጋገር እንችላለን። መልካም አቶ ደረጀ። ወደ አቶ ይልማ ከመሻገሪ በፊት የፌዴራል አደረጃጀቱ ከሌሎችም በጣም የተለየ በእርግጥም በፌዴራል አደረጃጀት ለዜጎች ሊሰጥ የሚችለውን ለነዋሪዎች ጭምር በማንኛውም ዜግነት ያሉ የሚገባውን መብት ጭምር ገልጸዋል። በእርግጥ ግን ይሄው ፌዴራል ስርዓት ራሱ ያለውን በትክክል ስንረዳለን ወይ አተገባበራቸው ላይ የሚታየው መዛባት የሌላን መብት መውሰድ እንደ መብት የሚቆጠር የሚመስልበት ይታያል። የፌዴራል ስርዓቱ ይሄ ራሱ አሁን ያለውስ ቢሆን የሌላን ሰው መብት መግፈፍ ይፈቅድ ይሆን? በትክክል እንረዳዋለን ወይ? የሚረዱት ነገር ካለ ባጭሩ። መጀመሪያ ደረጃ የፌዴራል ስርዓት የለም ኢትዮጵያ ውስጥ። ባለፈው ሰላሳ ዓመት የነበረው አንድ ጠንካራ ፓርቲ የመረጣቸው የፈቀደላቸው የተለያዩ ፓርቲዎች የሚያስተዳድሯቸው ተጽፎ የተሰጣቸው ኮንስቲቱሽን ተግባራዊ የሚያደርጉበት ሲፈልጉ የማያደርጉበት መሪዎች ደግሞ የዛ አካባቢ መሪዎች እንደ አስፈላጊነቱ የሚቀየሩበት ኢህአዴግ ማለት ነው ስርዓት ነበር። የፌዴራል ስርዓት ዋና ፊቸሩ የተለያዩ አካባቢ ሰዎች የራሳቸውን መሪዎች መምረጥ ነው እና የትግራይ ህዝብ ተሰብስበው የራሱን መሪ መምረጥ አለበት። በፈለገው ጊዜ ማባረር መቻል አለበት። የራሱን ኮንስቲቱሽን በሚፈልገው መልክ ማስቀመጥ አለበት። ከፌዴራል ኮንስቲቱሽን በላይ መብት መስጠት ይችላል። ያነሰ መስጠት አይችልም። እዛ ነዋሪ ላለው ሰው በጠቅላላ ይሄ ተከብሮ አለ። ኢትዮጵያ ውስጥ ኦሮሚያ ውስጥም ይሄ ነገር ተደርጓለ። ቤንሻንጉል፣ ሌላም ቦታ ሁለተኛና ሞስት ኢምፖርታንቱ ደግሞ ግለሰቦች ዜጋዎች መብታቸው በሚነፈግበት ጊዜ ፍርድ ቤት ሄደው መብታቸውን የሚያስከብሩበት የፌዴራል ሲስተም ነበር ወይ ይሄንን በምናይበት ጊዜ አልነበረም አሁን ምንድነው የሆነው የነበረው ሴንትራል ገቨርመንት አህዳዊ ሲስተም ነበረ በመለስ ዜናዊ ስር አህዳዊ ሲስተም ነው ከዛም በኋላ የነበረው አህዳዊ ሲስተም የነበረው ያ ሲስተም ጋር ትንሽ ክልሎች የራሳቸውን ኃይል አሰርት ማድረግ ጀመሩ ማምጣት ጀመሩ አሁን በዛ በሚሆንበት ጊዜ ይሄን አይነት ስትራክቸር የፌዴራል ውነተኛ የፌዴራል ስትራክቸር ለማድረግ የሚያስፈልጉ ነገሮች ስላልተሟሉ ወደ ፌዴራል ከመሄድ ይልቅ ወደ አናርኪ መሄድ ጀመረ። ምክንያቱም እያንዳንዱ ክልል የራሱ ዩ ኃይል አዘጋጀ። እኔ ከዚህ በኋላ እንዲህ ነው የማደርገዋል። የፌዴራል ሲስተም በደንብ ስላልገባን እኛ አሁን እዚህ ፌዴራል ሲስተም ውስጥ ነው የምንኖረው እና አትሊስት የተሻለ አመለካከት አለን ስለ ፌዴራል ሲስተም ኢትዮጵያ ውስጥ ግን የፌዴራል ሲስተም ብሎ ሰው ሲያስብ ኦሮሚያ የኦሮሞ መኖሪያ ሌላው ሰው መብት የሌለው ትግራይ የትግራይ መኖሪያ ሌላ ሰው መብት የሌለው አንድ ኦሮሞ እኮ ትግራይ ሄዶ መመረጥ መብት አለ በፌዴራል ሲስ አንድ ትግራይ አማራ ጋር ሄዶ መመረጥ መብት አለው በፌዴራል ሲስ እና ይሄ የፌዴራል ሲስተም በደንብ በህዝቡ እንዲገለጽ እንወያይ። አሁን አይቲንክ የመጀመሪያ እድል ይፈጥራል። ሁለተኛ እና ትልቁ ፕሮብለም ያመጣው የሱፕሪም ኮርት አለመኖር ነው እና ይሄ ሱፕሪም ኮርት የህገ መንግስት ጉዳዮችን የሚፈታ ከፓርላማ ውጪ የመወሰን መብት ያለው ሱፕሪም ኮርት የለም ኢትዮጵያ ውስጥ። ህገ መንግስቱ ያንን አይፈቅድም። የተቋቋመው ሱፕሪም ኮርት የኮንስቲቱሽናል ጉዳዮችን እንዳያይ የኮንስቲቱሽናል ጉዳዮች በሀውስ ኦፍ ፌዴሬሽን በተቋቋመ የኮንስቲቱሽናል ካውንስል ኢንኩሪ ካውንስል በሚባል እንዲታይ ስለሚያደርግ ይህንን የመሰረቱት ራሳቸው ህወት መሪዎች ራሳቸው ቢከሱ ፍርድ እንደማያገኙ ወስነው ወደ ፍርድ ቤት አይሄዱ። ህገ መንግስት ተጣሰ ስትል የምትሄደው ፍርድ ቤት ህገ መንግስት ተጥሰዋል። የምርጫ ኮሚሽን ምርጫውን ያራዘመው ከህገ መንግስት ውጭ ነው። ስለዚህ ምርጫውን እንዲያካሄድ እንዲታዘዝ ብለህ ፍርድ ቤት ትሄዳለህ። ግን ህገ መንግስት ተጥሷል እና ህገ መንግስቱን እጥሳለሁ ማለት ደግሞ አስቸ ስለዚህ ህግን የመከተል ባህል ማዳበር አለብን። እስኪሻሻል ድረስ በጣም ደካማ ቢሆንም ባለው ህግ ተጠቅመን የሚሻሻለውን ለይተን አውጥተን ማሻሻል መቻል አለብን። አለበለዚያ ከህግ ውጭ መሄድን እንቀጥላለን። መልካም። አቶ ኤልማው ደርሶ ልምጣ፣ የተስፋውንና የእድሉን ነገር በአቶ ሙሉ ጌታም በአቶ ደረጀም ነቃ አድርገዋቸዋል። እሱን ገፋ አድርገን ሂድ አዘግት ውስጥ የገባን የሚመስል በጣም አሳዛኝ ነገር ሲነሳ የሚቅለውን ገጽ የማየት አቅማችን የሚያሳንሰዋል እና ከዚህ ቀደም ከብዙ ዓመታት በፊት በማናውቃቸው ሰዎች የተደረጉ ቅድም በአቶ ሙሉ ጌታ እንደተቀመጠው የገሌ ልጅነትን ተከትሎ ምናልባትም ዝምድና ስለመኖር እንኳን እርግጠኛ የማይኮንባቸው አሁን እየተደረጉ ባሉት ሁኔታዎች ውስጥ ተጠያቂ ሲሆኑ እንሰማለን። ቅድም የገደለው ስህተት ከሆነ ዛሬ የሚያደርገውን ልክ የሚያደርግ ነገር የለምና እንዲህ ያለው ነገር እንዲያኗኑረን በቀል አይደለም እና መልሱ በመረረ መንገድ እንዳይሄድ ሰው ወደፊት የሚያስኬዱን ተስፋ የሚሰጡ ምን አይነት ነገሮች ይታዩታል? እንደ ሀገርም የተሻለ ሁኔታ ውስጥ መግባት እንድንችል እሺ፣ መቼም በሀገር በድርጅት በቤተሰብ ችግር ሁልጊዜ ይፈጠራል። አንዳንዱ ችግር በወቅቱ እርምጃ ለመውሰድ ቸል ስንል ስናመነታ፣ ወደ ትልቅ በሀገርም ደረጃ እንደዛ ብዙ ጥፋት ይመጣል። ብልህ ቤተሰብ ብልህ መሪ ያላት ሀገር ከዚህ ውድመት ከዚህ አሰቃቂ ሁኔታ ከዚህ ጥፋት ምንድን ነው የተማርኩት ብሎ ራሱን ጠይቅ አለበት። ምንድን ነው የተባለ ነገሩን መንግስት ላይ ብቻ ማዋል የለብን መንግስት ኃላፊነት አለበት። አባታዊ ኃላፊነትም አለበት። አባታዊ ኃላፊነቱ አንዱ ባለፉት ዓመታት የኢትዮጵያን ወጣት ሰባ መቶ የሚያክለውን ሕዝብ ባልሆነ የታሪክ ትርክት ጭንቅላቱ እንዲታጠብ እንዲመረስ መፍቀድ አልነበረበትም። የመንግስት ኃላፊነት ያ ነው። አሁን ያ ትውልድ ከዛ ውጪ የሚያውቀው ነገር የለም። ያንን ትውልድ እንደገና የማስተማር ነገር ደግሞ መጀመር አለበት። በአስቸኳይ የማወራረድ እና ኪሳራ ይሄ አንተ እንደዚህ አድርገኛል እንደዚህ አድርገኛል የሚለው ነገር ከንቱ ነው፣ ዋጋ የለውም። ለዛሬ ምን ይጠቅመኛል? ለነገ ትውልድ ምን ነው የሚጠቅመው? እና በተቃዋሚ ፖለቲካ ድርጅቶ በመንግስትን በኩል ያለው ለዛሬንና ነገር ነው ማየት ያለበት። ያንን ለወጣቱ ማስተማር ያለበት እና በሰሞኑ ጥፋትና ድርጊት አክራሪ ሆነው የሚፈረዱ እና የምናውቃቸው ፓርቲዎች፣ ቡድኖች እነዚህ ሁሉ እራሳቸውን ሰብሰብ አድርገው ይሄ ነገር ስተሰራ ነው ነገር ወደፊት ያሻግረናል እ ያጠፋናል እንዲህ ብሎ መጠየቃቸውን በየቤታቸው መጠራት ያለበት ይጠይቃሉ። ስለዚህ ነው እኔ አሁን በራሴ ግምት የሁሉ ጥፋት ድምር ይህ ሁሉ ልፋት የሰው ሕይወት የተገበረበት ንብረት የጠፋበት እና የትም ያላደረሰን እንቅስቃሴና ተግባር ዛሬ ላይ ቆም ብለን ሁሉም እንዲያስብ የሚያደርግበት መስለኝ እና እነዚህ ሁሉ የሆኑ የህግ ባለሙያዎች ባሉበት በዚህ ላይ መናገር ችግር ቢሆንብኝም መንግስት መንግስት መንግስት መሽተት አለበት። ኃላፊነቱን መዘንጋት ይሄንን በአንድ ወገን እያስከበረ መንግስት መሆኑን እያሳወቀ በሌላ በኩል ደግሞ ይህ ፖለቲካ እመርታ የምናገኝበት መድረክ ውይይት መድረክ መፈጠር አለበት። በጎን ኔጎሲሽን መካሄድ አለበት። የፖለቲካ መጀመሪያውም መጨረሻውም ድርድር ነው፣ ኔጎሲሽን። ከዚህ ውጭ ፖለቲካን ማየት አይቻልም። ግትርነት ለተቃዋሚውም አይበጅም ለመንግስት አይበጅም። እንደ ህዝብ ለሁላችንም ደግሞ በአመለካከት ደረጃ አይበጅልም። ምን ማድረግ እንችላለን እና ከግት አቋሞቻችን በሌሎች አገሮች ለምሳሌ፣ ታሪክ ስናይ ደቡብ አፍሪካን እንውሰድ። በአፓርታይድ ነጮችና በጥቁሮች መካከል እጅግ አስከፊ እኛ አጠገቡ እንኳን ማንደርስ የሚዘገንም ስራ ነበር የተካሄደው የመብት የመገደል የምን በሩዋንዳ ያን የመሰለ ነገር ተካሄደ። የኛ ከዛ አንጻር ምንም አይደለም። ወደዛ ግን ማምራት የለብን። ስለዚህ ጠንካራ መንግስት ፖል ከጋሚ አንዱ ትልቁ በግን ለምን ይህንን ለመረዳት የሚበጀውን ለመቀበል ያልዳበረ አእምሮና ልምድ እውቀት፣ ትምህርት በሌላቸው ሁኔታ ይህ የነፃነቱም የግለሰብ መብትን መብትንቱ ነገር ማቆም አለበት ብሎ የመንግስት ኃይልን ተጠቅሞ ህዝቡን እንደገና እያስተማረ ነው እና አዲሱን ነገር ደግሞ እንዲማሩ እየከፈተ ነው። አሁን ሩዋንዳ ጥሩ ስታቢሊቲ፣ ጥሩ የኢኮኖሚ እንቅስቃሴ ብዙ ሪሶርስ የሌለበት ሀገር ነው። ለስራ ሄጄ እዛ ከረም ያውቀዋል። ግን ጥሩ አመራር ያን ያረጋል። ቀና እና ጥንት ያለ ይሄ የሚደበቅ ነገር አይደለም እና ከዛ ካለንበት ትርክት ለመውጣት የሚያስችል ንግግር ማድረግ አስቸጋሪ ነው። ለምን ተካረናላ? ለምን የኔ ነው ትክክሉ፣ የኔ ነው ትክክሉ የሚል ሁኔታ ውስጥ ኖረናላ። እና በዚህ ጊዜ ነው አንዳንድ መድረኮች ሲፈጠሩ በመሀል እንደ ሚዲየተርስ ሆነው የሚያነጋግሩ ፌስ ሴቪንግም ነገር ዲቫይስም እና እውነተኛውን ሀቀኛውን ነገር ለማውጣትም የሚቻለው ሚዲተርስ ሲኖሩ ነው። እና እነዛ የተካረሩ የተጣሉ ተጋደል ምናምን የተባሉ ማቀራረብ ብዙ ጊዜ ይፈጃል። የሚዲሽን ኤፈርቱ ሎካል ሊሆን ይችላል። በሰሚነት ከደመጽነት ያላቸው በአቋማቸው በአመለካከታቸው ጥራት ያላቸው ሰዎች በመሀል ገብተው ሊያነጋግሩ ይገባል። መንግስት ሊያከብራቸው ይገባል። ተቃዋሚ ፓርቲዎቹ ሊያከብራቸው ይገባል። ሽማግሌ ንበር ምን ንበር ግድ የለም። ግን የተካረረ እና ማጥ ውስጥ የገቡ አቋሞች ወደ አንድ ማዕከል ወደ ሴንተር ለማምጣት አስቸጋሪ ነው። ስለዚህ የኔጎሲየሽን ህጎችን ማክበር አለብን ዘዴዎቹን መከተል አለብን እና በእኔ ግምት ተቃዋሚውም ያከረረውም ተምሯል ዛሬ ከትናንትና የሚል አመለካከት አለ። መንግስትም ተምሯል የሚል አመለካከት አለ። ተስፋ ለዚህም አለን ብዬ እገምታለሁ። ግን በተደጋጋሚ እንዳደረግ ነው እድሎች ደጋግሞ ደጋግሞ አውልጠሆነ ይህንን እድል እንዳያመልጠን መጠንቀቅ አለብን ማለት እፈልጋለሁ። መልካም አመሰግናለሁ አቶ ይልማ። አቶ ሙሉጌታ፣ አቶ ይልማ ተስፋ አለ፣ ተደጋግሞ የተሰጠ እድል አለ፣ ይህኛውም እንዳያመልጠም ብለዋል። በድርድርና በሽምግልናም ጭምር በሰላማዊ መንገድ የሚደረጉትን ጎላጎላ ያሉ ጉዳዮች አንስተዋል። በሌላ በኩል ደግሞ በአንጻሩ የህግ ዳኝነት የህግ ቦታም አለ። ተጠያቂ መሆን ያለባቸው ሰዎች ተጠያቂ እንዲሆኑ ይጠበቃል እና በህግ ባለሙያነት ሆነ ይህን ጥያቄ የማነሳለው በውጭም በሀገር ውስጥም ገና ውጥረቱ አልረገበም። አንዳንድ ቦታዎች ለሰላማዊ ሰልፍ የሚወጡ ሰዎች ፍጥጫ ሁሉ እንመለከታለን። በዚህ በአካባቢያችንም በሌሎች ዩናይት ስቴትስ ከተሞችም እየተመለከትን ነው። የሰላም አቅጣጫን የጀመርን አንመስልም ወይንም ለመጀመር የፈቀዱ ካሉም በአንድ ልብ ሁላችንም በዛ መንገድ ይሄን አይመስልም። እንደ ሀገር፣ እንደ ማህበረሰብ በመንግስትም በኩል ብዙ ሰዎች መታሰራቸውን ማወቃችን ቀደም ሲል የሚተቹት ያልተፈረደበትን ሰው ወንጃ የሚያደርግ አቀራረብ ጥያቄ ውስጥ መግባቱ ቅድም ተስፋ የሚያደርጉበት ጠንካራ መንግስት እንዲወጣ የተመኙትን ያህል ያ ጠንካራ መንግስት ከግልጽነትም ጭምር ነው የሚወለደውና ባነሰ መንገድ በሚሄድ ሌሎችን በመጫን ብቻ አይደለም የሚመጣውና መንግስትስ ኃላፊነቱን የመወጣት ጅምሪያ ያሉ ወይ? እንዲሁም የዜጎችን ያዛልቃሉ እየተያዘው ጊዜው የሚጠይቀውን አካሄድ የሚመጥን አካሄድ እየተሄደ ነው ወይ? ምን ይታዩታል? በግራም በቀኝም አቶ ይልማ ቅድም ማርኪዝምን አንስቶ ነበረ። ማርክስን መጥቀስ ፈልጋለሁ። ማርክስ ምን ይላል? ሰዎች ታሪክ ይሰራሉ። ታሪካቸውን የሚሰሩት ግን በዘፈቀደ እነሱ በፈለጉት መንገድ ብቻ ሳይሆን ያለፈውንና ያለውን ነገር ተገንዝበው ነው ማለት ህይወት የራሷ ህጎች አሏት እንደሱን ሳትገነዘብ ዝም ብሎ ታሪክ መስራት ስለፈለግክ ብቻ ታሪክ አይሰራም፣ ብሎ ያለው ነገር አለ። ዝም ብሎ በግርድፉ አስቀምጠው እና አሁንም ዶክተር አብይ ስለፈለጉ የሚያደርጉት ነገር ትንሽ ነው። አምሾር ኢትዮጵያ ከፍ ወዳለ ደረጃ ዛሬ ብትደርስላቸው ደስ የሚላቸው ይመስለኛል፣ ልክ እኔ ደስ የሚለኝን ያህል። ግን እንደዛ አይደለም የህይወት አካሄድ። ስለዚህ በአንድ በኩል በጣም የሚደነቅና መመስገን የሚገባው ሕዝብ አለ ኢትዮጵያ ውስጥ። ኢትዮጵያ ሕዝብ የሚገርም ሕዝብ ነው። ልክ እንዳልኩኝ አንድ የኦሮሞ ወጣት ሻሸመኔ ውስጥ የሚኖር የእኔ ተማሪ የነበረ የነገረኝን ነገር አንድ የኦሮሞ ወጣት ተነስቶ ኦሮሞ ያልሆነውን ሰው ሊጎዳ ሲሞክር የኦሮሞ ወላጆች ለምነው ያስቆሙት ሰው አለ። እንዴ አንተ ልትጎዳ የፈለግከው ከኛ ጋር ያደገ ወንድማችን እኮ ነው። የኛ እኮ ነው። እንዴት እንደዚህ ታደርጋለህ? እኛ እያለን እኛን መጀመሪያ ጉዳን ና ከዛ በኋላ እሱ ጋር ትሄዳለን ብሎ ያስቆሙም አሉ። በሌላ በኩል እየተጠቁም የተከላከሏል ታይጎዱ ማለት ነው እና ኢትዮጵያ አሁን ባለችበት እስካሁንም የቆየች ማለት ነው። እስካሁንም አሁን ባለችበት የቆየችው ኢትዮጵያውያን የሆነ አንድ አርጎ ያቆየን ነገር አለ። ያ ነገር አሁንም መቀጠል ያለበት ይመስለኛል። ቅድም ተገልጸዋል። የገር ሽማግሌዎች አሉን። ሃይማኖትን ከፍተኛ ሚና የሚጫወት ይመስለኛል። ባህሉም አለ። የሆነ ሞራላችንም አለ። ይሄ ነውር ነው፣ ይሄ ልክ አደለም፣ ይሄ ጥሩ አደለም የምንለው ነገር አለ። ይሄ ያስተሳሰረን እድር ሊሆን ይችላል፣ ክርስትናም ሊሆን ይችላል፣ እስልምናም ሊሆን ይችላል። ብቻ የሚያገናኝን በጣም የሚያስተሳስሩን ታሪካችንም አለ። አብረን ሞተናል፣ አብረን ዘምተናል፣ አብረን አልቅሰናል፣ ስቀናል። ያ ሁሉ ኢትዮጵያን ልዩ በሆነ መንገድ ያሰራት ይመስለኛል። እሱ ነገር ትልቅ ነገር ነው። እሱ ነገር መጠንከርና መቀጠል አለበት ያስባለሁ። በአንድ በኩል በሌላ በኩል ደግሞ መንግስት ጠንካራ መሆን አለበት ስልህ፣ ጠንካራ መንግስት ማለት ምን ማለት ነው? ጠንካራ መንግስት ማለት ሰዎችን የሚጨፈጭፍ ማለት አይደለም። ለነገሩ ሰዎችን የሚጨፈጭፍ መንግስት ጠንካራ መንግስት አይደለም። ደካማ መንግስት። ጠንካራ መንግስት ማለት ሰዎችን ከጉዳት የሚጠብቅ ማለት ነው። እኔ የዶክተር አብይ መንግስት እንዲጠናከር የምፈልገው የኢትዮጵያ ህዝብ ከጉዳት ማዳን እንዲችል ነው ፕሮቴክት እንዲያደርግ ነው። ምክንያቱም ዋና ዓላማው መንግስት ሰላምን ማስጠበቅ ነው፣ ሰላምን ማፍረስ አይደለም። ስለዚህ ሰላም የሚጠበቀው ደግሞ ልክ ዶክተር ደረጀ እንዳለው ህግ ሲጠበቅ ነው። መንግስት ሰላምን የሚያስጠብቀው በህግ ነው፣ በዘፈቀዳ አይደለም። ህግ ደግሞ የኢትዮጵያ ህግ ምን ይላል? ሁሉም ሰው በህግ አይን እኩል ነው። ሁሉም ሰው በህግ አይን ማለት የህግ አይን ብሄር የለውም ማለት ነው። የህግ አይን ክልል የለውም ማለት ነው። የህግ አይን ፕሮፌሽን አያውቅም። የህግ አይን አርግ የተባልከው ሳታረግ ስትቀር ወይም አታድርግ የተባልከው ነገር ስታረግ ምትጠየቅበት በማጥፋት ብቻ ማስረጃ ቀርቦ ዳኛ ቢቀርበ ዳኛ ማለት መሀል ላይ ያለ እማያዳላ ሁሉንም እኩል አይቶ ማስረጃዎች መዝነው ነው ፍርድ የሚሰጥ ማለት ነው። ይሄ የማድረግ ችሎታ ያለው መንግስት ማለት ነው። ጠንካራ መንግስት ስል ጠንካራ መንግስት ስል የኢትዮጵያን ህዝብ እስከ ቀበሌ ወርዶ ማደራጀት የሚችል አንዳንድ የመንግስት ሲደግም ህዝቡ ራሱ በራሱ መጠበቅ የሚችልበት አደረጃጀት መፍጠር የሚችል አሁን አዲስ አበባ እያየን ያለ ነው። እንደዛ ነው። የአዲስ አበባ ሰው በየሰፈሩ ራሱን ለመጠበቅ ሲደራጅ እንደቆየ ሰምቻለሁ። እሱ መንግስት ሬኮግናይዝ አድርጎ ኔበርሁድ ዋች የሚባል አለ አሜሪካ ማገቢያው ሰው እንደሱ አይነት ነገር። ምክንያቱም አሁን ክራይስ ሲትዌሽን ውስጥ ነው ያለነው። አሁን አስቸጋሪ ጊዜ ውስጥ ኖርማል ጊዜ አይደለም። ሶ በኖርማል ጊዜ፣ በደህና ጊዜ፣ በመደደው ጊዜ ማጠብቀው አይነት መንግስት እንዲኖር ፈልጋለሁ። ሶ ሶዛት የሆነ ችግር ሲፈጠር ለምሳሌ እዚህ ፓትሮል ቢያደርግ ፖሊስ በየሰፈሩ ለምሳሌ አዲስ አበባ እና ምልክት ያለው መኪና መብራትም የሚያበራ መኪና እያሳየ የሚዞር ፓትሮል ቢኖር ምንድነው ዲተረንት ኢፌክት አለው ይሄ ህግ መጣስ የሚፈልግ ሰው እንዳይጠስ፣ ይሄ እስከ በየቀበሌው ሰው እየደራጀ ራሱ እንዲጠበቅም እንኳን ቢደረግ እነዛ ጥፋት መፍጠር የሚፈልጉ ሰዎች የመቆም የማሰብ ሁለተኛ፣ እንያዛለን እንቀጣለን የሚል ስሜት አድርባቸውእና ከዚህ ቀውጢ ሰዓት ትንሽ ፋታ አግኝተን እንድንወጣ፣ ከዛ መንግስት በጊዜው የተስተካከለ እየተጠናከረ አሁን አየህ፣ ዋና ኢንትረስታችን ሴኪሪቲ ነው ሊበርቲ አይደለም ማለት ነው። ደህንነት ነው አሁን ነፃነት አይደለም። መብት አይደለም። አሁን አሁን እኔ የምፈልገው የመኖር መብት የተረጋግጦ በህይወት የመኖር መብት የተረጋግጦ ከዛ ነገር ሌሎች መብቶች የምጠይቅበት ሁኔታ ላይ እንድቀመጥ ነው እንፈልገው። በዚያ አስቸጋሪ ሰዓት መንግስት ከፍ ያለ ህግን የማስፈጸም ጉልበት ኖሮት እኔ ከቤት ሳልወጣ ብቆይ እችለዋለሁ። እኔ እንቅስቃሴ ቢገደብ እችለዋለሁ። ምክንያቱም ብወጣም ሴፍቲ ያልተረጋገጠ ሚኒንግለስ መንገድ ላይ ሰው የሚያስቆመኝ ከሆነ እና መንግስት የማይደርስልኝ ከሆነ ምን ጥቅም አለ? ስለዚህ መጀመሪያ መንግስት እንደዛ ማድረግ የሚችልበት ደረጃ ላይ እንዲደርስ እፈልጋለሁ። በኢትዮጵያ በቅርቡ የደረሰውንና በርካቶችን በግፍ የተገደሉበትን ጥቃት ተንትርሶ ጉዳቱ ካሳደረው ሀዘን እና የቁጣ ስሜት ባሻገር በሚዛንና ባርቆ ሀሳቢነት የዛሬን ብቻን ሳይሆን የነገውን የህይወት መንገድ ጭምር በአስተዋይ ልቦናል ለመመርመር ታልሞ ከሶስቱ እንግዶቻችን ጋር ያደረግነው ሰፊ ውይይት አድማጮች፣ አልተቋጨም። ለአሁኑ ግን እንግዶችን አቶ ይልማ አዳሙን፣ አቶ ሙልጌታ አረጋዊና ና አቶ ደረጀ ደምሴ ቡልቶን ለጊዜያቸው አመሰግናለሁ። ዜርስትልኝ